አሉላ አባነጋ በሚል የተሰየሙትን ዘመቻ ተከትሎ የትግራይ እናቶች ዘመቻ በሚል አዲስ ስያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳ ገለጹ። አቶ ጌታቸው በሳተላይት ስልክ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እየተካሄደ ያለው ውጊያ ሆን ብለው ከአማራ ሕዝብ ጋር ለማስተሳሰር እየሞከሩ ያሉ ቡድኖች የአማራ ሕዝብ ሴቶችና ልጃገረዶችን ከመድፈር እናቶችን ከመግደል የውጭ ወራሪ በማስገባትና ንብረት ከማዘረፍ ጋር የሚያያይዝ ክብር የለውም ብለዋል። በአሁኑ ሰዓትም በደቡብና ምዕራብ ትግራይ ውጊያ የቀጠለ መሆኑንም ገልጸዋል። ጌታቸው ረዳን ያነጋገራቻቸው የትግረኛ ክፍል ባልደረባችን ሳራ ፍስሀዬ ተጨማሪ ዘገባ ታስደምጠናለች። የትግራይ ክልል መንግስት ፕሬዚዳንት አማካሪ አቶ ጌታቸው ረዳ ዛሬ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የትግራይ መንግስትና ኃይሎች ዋና አላማ እያንዳንዱ የትግራይ መሬት ከኤርትራ ሰራዊት፣ ከኢትዮጵያ መከላከያ ሰራዊትና የአማራ ኃይሎች ሙሉ በሙሉ ነጻ እስኪወጣና በትግራይ ህዝብ ላይ እየደረሰ ያለውን ግፍ ለማስቆም ነው ብለዋል። አቶ ጌታቸው በዚሁ ቃለ ምልልስ ይህንን ውጊያ ከአማራ ህዝብ ክብርና ማንነት ጋር ለማስተሳሰር የሚሞክሩ ቡድኖች አሉ፣ እኛ ግን ከአማራ አርሶ አደር ጋር ጠብ የለንም ብለዋል። አሁንም የአማራ ገበሬ ከእርሻ አፈናቅለው በመርስና በጣም ያልቻሉትን ትግራይ የማስገበር እንቅስቃሴ በአማራ ክብር ስም የአማራ ክብር ተነሳ በሚል ቀጥፈት አሁንም አስር ሺዎችን

የኤርትራ ኃይሎች አሁንም በትግራይ መሬት ላይ እንደሚገኙ የተናገሩት አቶ ጌታቸው ሙሉ በሙሉ ለቀው እስኪወጡና ትግራይ ከፌዴራል መንግስት ማግኘት የሚገባትን ጥቅማ ጥቅሞችና አገልግሎቶች እስክታገኝ ድረስ በኃይላችን ነገሮች ወደ ነበሩበት እንመልሳለን ብለዋል። በደቡባዊ ትግራይ አካባቢ እንደሚገኙ የተናገሩት በሳተላይት ስልክ ያነጋገርኳቸው አቶ ጌታቸው ረዳ በአሁኑ ሰዓት ቀደም ሲል ባሉላ አባ ነጋ ተሰይሞ ሲካሄድ የነበረው ዘመቻ ተከትሎ የትግራይ እናቶች ዘመቻ የሚል ስያሜ በተሰጠው አዲስ መቻ በራያ አካባቢ ኮረምና አላማጣ ከተሞች በትግራይ ኃይሎች ቁጥጥር ስር ውለዋል፣ ብለዋል ሶሮስ አባይ አሳምነው ወሰይቷ ሊጠሩ በዋናነት

የትግራይ ክልል መንግስት ፕሬዝዳንት አማካሪ አቶ ጌታቸው ረዳ ከስምንት ወራት በኋላ ትግራይ ክልል እየተካሄደ ካለው ቀውስ ጋር ተያይዞ በወቅታዊና ነባራዊ ጉዳዮች ላይ ከቪኦኤ ጋር በአማርኛና በትግርኛ ያካሄዱት ቃለ መጠይቅ በነገው ምሽት ስርጭታችን ይቀርባል። ለአሜሪካ ድምጽ ሳራ ፍሳዬ፣ አሌክዛንድሪያ ቨርጂኒያ። ሳራፍ ሳይን እና መሰግናለን በሌላ በኩል ህዋት ያለ የሌለ ኃይሉን ተጠቅሞ በክልላችን ላይ ወረራ ፈጽሟል ያለው የአማራ ብሔራዊ ክልላዊ መንግስት በጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብታችንን እናረጋግጣለን ሲል ለሚመለከታቸው ሁሉ ጥሪ አቅርቧል። የአማራ ህዝብ የማንነትና የወሰን ጥያቄ እያነሳ ሲታገልባቸው የቆዩትን ራያ አላማጣና ኮረማ አካባቢዎችን ህወሓት በድጋሚ ወረዋል በማለትም የክልሉ መንግስት ባወጣው መግለጫ ላይ አስፍሯል። የኢትዮጵያ መንግስት የወሰደው የተናጠል የተኩስ አቁም ውሳኔን ተከትሎ ህወሓት የሚያደርገውን እብሪ ተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወሰድ በአጽንኦት እናሳስባለን ብሏል። የክልሉ መንግስት በመግለጫው የአማራ ብሔራዊ ክልላዊ መንግስት ማምሻውን ባወጣው መግለጫ ህወሀት ከአማራ ክልል ጋር በሚያዋስኑት ሁሉም አቅጣጫዎች መጠነ ሰፊ ወረራና ጥቃት እየፈጸመ እንደሚገኝ ገልጿል። የክልሉ መንግስት ለሚያደርገው የህልውና ትግል መላው የአማራ ሕዝብ በጉልበትና በህይወት መስዋዕትነት አስፈላጊውን አበርክቶ ለማድረግ ራሱን እንዲያዘጋጅና የመንግስትን ጥሪ እንዲጠባበቅም የክልሉ መንግስት ጠይቋል። ህወሀት ጥቃት እየፈጸመ ያለው የኢትዮጵያ መንግስት የወሰደውን የተናጠል የተኩስ አቁም ውሳኔ እንደ መልካም አጋጣሚ በመጠቀም እንደሆነም መግለጫው አመልክቷል። ህዋት አለም አቀፍ የጦርነት ህግጋትን በመጣስ ህጻናትና ሴት ልጆችን በጅምላ ጦርነት እየማገደ ይገኛል በማለትም ይወነጅላል። የአማራ ክልል ብሔራዊ መንግስት መግለጫ ህወሀት ለዘመናት የአማራ ህዝብ የማንነት እና የወሰን ጥያቄ እያነሳ ሲታገልባቸው የቆዩ የራያ አላማጣና ኮረማ አካባቢዎችን ዳግም በመውረር እንዲሁም ወልቃይት፣ ጠገዴ፣ ሴቲት ሁመራን በኃይል ለመያዝ ጠለምትና አካባቢውን በኃይል ለመያዝ አሁናዊ ሙከራ ጀምሯል በማለትም ይቀጥላል መግለጫው። በአካባቢው የሚኖሩ አማራዎችና የአማራ ክልል ተወላጆችን ፈጽሞ የማጥፋት ህልሙን እውን ለማድረግ እየተንቀሳቀሰ ይገኛል በማለት አክሏል። ይህንን አረመኔያዊ ድርጊት ዳግም ወረራ የክልሉ መንግስት በፍጹም አይቀበለውም ያለው መግለጫው፣ በጀመርነው የህልውና ትግል ተፈጥሯዊና ታሪካዊ መብቶቻችንን እናረጋግጣለን ብሏል። በየግንባሩ የሚገኙ የሀገር መከላከያ ሰራዊት፣ የክልሉ ልዩ ኃይል እና የሚሊሺያ ህዝባዊና ፖሊስና ሰላም አስከባሪ እንዲሁም አገርና ህዝብን ለማዳን የተግባር እንቅስቃሴ እያደረጉ የሚገኙ የጸጥታ አካላት ለሀገራቸው ሉዓላዊነትና ለህዝባቸው ህልውና በጽናትና በቁርጠኝነት እንዲቆሙ የክልሉ መንግስት ጥሪ አቅርቧል። በዚሁ መግለጫ ህዋት አገር እና ህዝብን ለማዋረድ የሚያደርገውን እብሪተኛ እንቅስቃሴ መሰረት በማድረግ የማያዳግም እርምጃ እንዲወስድም በአጽኖት እናሳስባለን ሲል በአማራ ክልል መንግስት የወጣው መግለጫ አመልክቷል። በሌላ ዜና የትግራይ መከላከያ ኃይሎች የአማራ ክልል ኃይሎችና የኢትዮጵያ ብሔራዊ መከላከያ ኃይሎች በአካባቢው ላሉ ሲቪሎች ጥቅምና የኢትዮጵያን ሀገራዊ አንድነት ለመጠበቅ ሲ ወደ ተኩስ አቁም ድርድር እንዲገቡ ጥሪያችንን በድጋሚ እናሰማለን ሲል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። የመስሪያ ቤቱ ቃል አቀባይ ኔድ ፕራይስ ትላንት በሰጡት መግለጫ በተደራጁ ወታደራዊ ይሁን የጸጥታ ኃይሎች ወይም በውንብድና አድራጎት ላይ የተሰማሩ ክፍሎች ትግራይ ክልል ውስጥ በሲቪሎች ላይ የሚፈጸመውን የበቀል ጥቃቶችን ሁሉ አጥብቀን እናወግዛለን ብለዋል። በተጨማሪም የሲቪሎችን ደህንነት መጠበቅን ጨምሮ የታጠቁ ወገኖች ሁሉም ዓለም የሕግ ግዴታዎቻቸውን እንዲገዙ የዩናይትድ ስቴትስ አክላ ታሳስባለች ያሉት ፕራይስ ዓለም አቀፍ የሰብአዊ ህጎችን የሚጥሱና የሰብአዊ መብት በደሎችን የሚፈጽሙ ሁሉ በተጠያቂነት እንዲያዙ ሀገራቸው እንደምታሳስብ አመላክተዋል። ፕራይስ ቀጥለውም በተደጋጋሚ እየታየ ያለው የኢትዮጵያን የውስጥ ወሰኖች በኃይል ለመለወጥ የሚደረጉ ማናቸውም ጥረቶች ተቀባይነት የለውም ብለዋል። ድንበርን የመሳሰሉ ማንኛውም እንዲህ አይነት ብሔራዊ ትርጉም ያለው ጉዳይ መወሰን ያለበት በኢትዮጵያ ሕዝብ የመግባባት ንግግር እንጂ በጠበንጃ አፈሙዝ ውስጥ ሊሆን አይገባውም ሲሉ ተናግረዋል። በሌላ ዜና የትግራይ ኃይል ብሎ የሚጠራው ራሱን የሚጠራው አካል አላማጣንና ኮረምን በመቆጣጠሩ አካባቢውን በስጋት ለቀው ወደ ሰሜን ወሎ የዘለቁ ተፈናቅታዎች ገለጹ። በአስር ሺዎች የሚገመቱ የአላማጣ ዋጃ ጥሩና ጥሞጋ አካባቢ ነዋሪዎች ወደ ቆቦና ወልዲያ ከተሞች መሸሻቸውን ገልጸዋል። መስፍን አድራጌ በተከታዩ ዘገባ ዝርዝሩን ያስደምጠናል። ስም የሚነገር ለእኔና ለቤተሰቤ ደህንነት ያሰጋኛል ያሉና ካለማጣ ቆቦ መምጣታቸውን የሚናገሩ አስተያየት ሰጪ ሰራዊቱ አካባቢውን መልቀቁን ተከትሎ እኛም ቀያችንን ጥለን መተናል ብለዋል። ከራያ መሬት ውስጥ እንደ ራያ መት ራያ ውስጥ በነጻነት እንዳልኖር ነው። እንግዲህ አሁን ተፈናቂ የመጣው በተለይ ብዙ ችግሮች ደርሶብናል እና የራያ ማህበረሰብ እውቅና ይሰጠው ብለን ህገ መንግስታዊ መብታችንን ጠይቀን ነበር። መጀመሪያ እንደ ወጣቶች ትግራይ ወጣቱ እውቅና ይሰጠን የራያ ማህበረሰብ የሚል ነገር ነበር ተነስቶ የነበረው ቲፒኤልፍም በስልጣን እያለ ጀምሮ ማለት። ስለዚህ ቲፒኤልፍም ይሄንን ለምን ትጠይቃላችሁ እያለ ከበፊትም ወጣቱ ወደ ስደት የወጣበት ሁኔታ አለ። ሁለት አመት ተኩል በመርሳና በቆቦ አካባቢ ተጠልሎ መጠለያ ጠይቁ እዛ ይኖር ነበር። አሁን ከዛ በኋላ ለውጡ ከተፈጠረ በኋላ እንደገና ደግሞ የአሁኑ የህግ የማስከበር እርምጃ ከተወሰደ በኋላ ከስራ የነበረው ወጣት በሙሉ ወደ ሀገሩ ገባ። ስለዚህ ሀገሩ ላይ ያለ የቲፒኤልኤፍ አገዛዝን አይፈልግም። ይህንን ስለማይፈልግ ይህንን ባለመቀበላችን ነው እንደገና አሁን የመሆኒዎች ከመደብደብ እስከመታሰር መታሰር፣ ታፍነው ተወስደዋል የት እንደደረሰ አይታወቅም። መሆኒ ላይ በሚሊሻነት ሲያገለገሉ የነበሩ ከሁለት መቶ በላይ ወጣቶች፣ የራያ ወጣቶች ተፈናቅለው ወደ አላማጣ መተዋል፣ ቆቦም መተዋል። እንደገና ደግሞ መከላከያ ወዳለበት ካምፕ ላይ ተጠልለዋል። ስለዚህ እንደዚህ አይነት ነገር ስለነበር ማህበር መንግስት ባስቀመጠው አቅጣጫ መሰረት የስብስ አቁም ትን ሲደረግ ቦታዎቹን የመልቀቅ ሁኔታ መከላከያ ሲለቅ አብረን እየተፈናቀልን እየወጣን ነው። ምክንያቱም ኢትዮጵያ ልስ እየሰማ ነው ያለው ነገር ውስጥ ላይ የራያን የራያን ወጣት አላቀፈንም፣ አልደገፈንም እያለ ነውን አልተቀበለም። ስለዚህ ህዝቡ ሳይሆን የሚያስፈልገን መሬቱ ብቻ ነው የምንፈልገው የሚለው መርህ ስላላቸው ከዛ አኳያ ነው እኛ አፈርተን ተፈናቅለን ያለ ነው። ጉዳት የደረሰባቸው ሰላማዊ ሰዎች ይኖሩ ይሆን? አሉ በመሆንም አሉ እኛ አላማጣላይም ወደ ሶስት ልጆች ማታ ወድቀው ተገኝተዋል። ማን እንደገደላቸው አልታወቀም። የት ላይ ነው ወድቀው የተገኙት? ማረፍ አካባቢ ላይ በጥይት ተፈተዋል። አላማጣ ውስጥ ማለት ነው። አላማጣ ውስጥ ነው። ከመቼ ጀምሮ ነው አካባቢውን ለቃችሁ የወጣችሁት? ከትላንት ጀምሮ ታጅ። ወይም የጦርነት ድባብ ነበሩ አካባቢው በደንብ ነበር። ሀውጃን ትምህርት ቤት አካባቢ ላይ መርሱ ተተክሎ ከተማው ስ ረበሽ ይሏል። የመከላከያ ሀይል መድስ ማለት ነው። ከወደዛ እንደገና ደግሞ በኮረም በኩል ከባድ መሳሪያዎች የከባድ ጦርነት ድምጽ አለ ትቤሉ በዛ የመጣት ነው በዚህ በጨርጨር እንደገና ደግሞ በባህላ መስመር በኩል በዛም እንደዚሁ ትትሌ ውጊያ ጀምራለች ሙሉ በሙሉ በመሀልም በበር ከፍላይም ውጊያ ተጀምሯል። ይህንን ተከትሎ በብዙ ሰዎች የሚቆጠሩ የወለዱ እናቶች፣ አዛውንቶች፣ ሴቶችና ህጻናት ተፈናቅለው ህጉ በተገኙ ተሽከርካሪ ከፊሉ በእግሩ ከሰላሳ ኪሎ ሜትር በላይ ተጉዞ ቆቦ ከተማ መግባቱ ነው አስተያየት ሰጪው የገለጹት። ዘግቶ በደረሰ መረጃ መሰረትም ወደ ወልዲያ ያቀኑ ተፈናቃዮች ሲኖሩ ከተማ አስተዳደሩ ተፈናቃዮችን በከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ እንዳስቀምጣቸው በሰፋ ከደረሱ የአላማጣ ነዋሪ አስተያየት ለመረዳት ችያለሁ። ሌላው ከአላማጣ ወደ ቆቦ ተፈናቅለው የመጡት አሳይ ሰጪ ለውጡን ሊደግፉ እንደነበር ጠቁመው በዚህ አቋማቸው ሊደርስባቸው የሚችለውን ጥቃት ሸሽቶ መምጣታቸውን ገልጸዋል። ከአላማጣ ወደ ቆቦ የመጣ ነው እኛ የለውጡ ደጋፊ ስለነበር ሆነ ደግሞ የለውጡ ደጋፊ በግፍ በአፈናና በእስር ስለሚያንገላታ ከዛ ደግሞ ሳይፈልጉ ከእድሜ ቤታቸውን አይደለም እኛ ወጣቶች ነን ቢያንስ የሀያ ስምንት ሆና ከዛ በላይ እድሜ ያለና እሱ ግን እስከ ዘጠኝ እስከ አስር አመት ያላቸው ህጻናቶችን ጭምር አሰልፎ አሁን የሚታይ ነገር እየሰራ ስለሆነ ያለማጣ ገብቶ የታዩ መሆን ገብቶ የታዩ ጨርጨር ላይ ገብቶ የታዩ በራያራ መምበር ላይ የታዩ በቪዲዮም ያሉ አሁንም ያለማጣ ህዝብ ሊመሰክር የሚችለው በጣም ህጻኖችም ስላሉ የዛ ግፍ ተቋዳሾች እንዳንሆን ተረባ እንዳንሆን መሆን ያደረገውን ድርጊት አለማጣ ላለመድገሙ ምንም አይነት መሆን ላይ ምንድን ነበር የተፈጠረው መሆኑ ላይ የተፈጠረው የአማራ ተወላጅ ወደ ክልሉ እንዲገባ ፈናቅሎ ልኳል። የብልጽግና ደጋፊዎች ሲሆኑ ተወላጆች ደግሞ የዛ አካባቢ አስሯል፣ አስገድዶ አስታጥቋል፣ ገሏል። በአካባቢው ጦርነት ተፈጥሮ ነበረ። አሁን እናንተ ስትመጡ እኛ ጋር ስንመጣ ምንም አይነት ታጣቂ መከላከያም ፌዴራልም እየወጣ ስለነበረ ሁሉም ወጥቷል። የእኛ አካባቢ ታጣቂዎች የነበሩ እና የመሆን የታጣቂ መጥ የነበሩ ግን ከመከላከያ ጋር አሁንም በትግል ላይ ያለ መንግስት፣ አለም አቀፉ ማህበረሰብ እና ሰብአዊ ጉዳት ያሳስበናል የሚል አካል ይድረስልን የሚል ጥሪ አስተላልሰዋል። እኛ አሁን የኢትዮጵያ ህዝብ ኢትዮጵያ ተወላጆች በውጭ ያሉ እና ሌላው ቀሪ አለም እንዲያውቅልን የምንፈልገው እኛ ማንነታችን ስለጠየቅን በማንነታችን ምክንያት እየተንገላጠን እየተፈናቀልን እየታሰርን እየተገደን መሆናችንን ማወቅ መቻል አለበት። እኛ የምንፈልገው መንግስት በአስቸኳይ እንዲደርስልን ነው። እንደ ማንኛውም ማህበረሰብ እኛ ሕገ መንግስታዊ መብት ጠይቀን ነበር። ያ እኳ ቤታ ጥያቄያችን ባይመለስ በሰላም መኖር ነው የምንፈልገው። ተፈናቃዮቹ በአስቸጋሪ ሁኔታ ላይ እንደሚገኙ ነው የተገለጸው። ምንም ነገር መጠለያ አላገኘንም። በየ सब लोग सब लोग दोनों बहुत बार